ሀያ ስድስት ቀን ሶበ ሰማይኩ ድምጸ ብዞሃን ላገቶኒ አውድዬ ሶበ ተጋብኦ ህቡረ ሶበተጋብኦ ወተማከሩ ይምስጥዋ ወተማከሩ ይምስጥዋ ወተማከሩ ወተማከሩ ይምስጥዋ ለነፍስ